በትላንትና እለት የፌዴራል ጠቅላይ አቃቤ ህግ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ ሁለት ግለሰቦችና ሁለት ተቋሞች ላይ የወንጀል ክስ መስርተዋል። ዶክተር መረራ ከህዳር 21 ቀን 2009 ዓ ም ጀምሮ እስር ላይ ይገኛሉ። ሌሎቹ ማለትም ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር እና የፖለቲካና የመብት ተሟጋጅ የሆኑት አቶ ጀዋር መሐመድ እንዲሁም የኢትዮጵያ ሳተላይት ቴሌቪዥንና የኦሮሞ ሚዲያ ኔትወርክ በሌሉበት አቃቤ ህግ ክስ መስርቶባቸዋል ሶስቱም ተጠርጣሪዎች ህገ መንግስቱንና ህገ መንግስታዊ ስርአቱን በኃይል እናስወግዳለን በማለት እንደተንቀሳቀሱ የወንጀል ዝርዝሩ ያመለክታል ሁለቱ ተቋሞች ደግሞ ለሶስቱም ግለሰቦች ልሳን በመሆን በአገሪቱ ውስጥ የነበረው ተቃውሞ አባብሷል፣ ለንብረት መውደምና ለሰው ህይወት መጥፋትም ምክንያት ሆኗል በሚል ተከሰዋል። ዶክተር መረራ በማዕከላዊ እስር ላይ እንደሚገኙ የሚናገሩት ጠበቃቸው አቶ ወንድሙ ይብሳ የክሳቸውን ዝርዝር እንዲህ ያስረዳሉ። የዶክተር መራራም የዶክተር ብርሃኑም የአቶ ጀዋር መሀመድም በአንደኛ ክስ ላይ የተከሰሱት በወንጀል ህግ ነው። አሁን አንቀጽ አራት መቶ ሰማኒያ ስድስት ላይ የምለው በቀላል ስርዓት በመቀጮ የመሳሰሉት ላል ሌሎቹም የሚከብዱ አሉ። ሶስተኛ ክስ የዶክተር መራራ ክስ ነው። ይሄ ሶስተኛ ክስ ሁለት ጭብጥ ይዟል። አንደኛው በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ በመተላለፍ ላል፣ ሁለተኛው በዚሁ በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ መሰረት በማድረግ በአስቸኳይ ጊዜ አዋጅ ኮማንድ ፖስት ያወጣው የአስቸኳይ ጊዜ እርምጃ አፈጻጸም መመሪያ አንቀጽ ሁለት አንድ ስር የተደነገገውን በመተላለፍ በተመሳሳይ ክስ የተመሰረተባቸው ሁለተኛ ተከሳሽ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ፣ እንዲህ አይነት ክስ ለእኔ መጀመሪያ አይደለም ይላሉ። እንዲህ አይነት ክሶች እያሉ ዝም ብሎ ሲደረድሩ ይሄኛውን ሳያው ከሌላው ጊዜ ትንሽ ለየት ያለው፣ ከሌላውን ጊዜ ባሰ፣ እንደው አርቲ ቡርቲ የሆነ ምንም እንደው ምኑ ጋር ይዘህ ምኑ ጋር እንደምትለቀው ማታውቁ አይነት ክስ ነው ምናልባት አቃቤ ህግ መስሪያ ቤት አካባቢ እንደ ጭራሽ ጥሩ ክስ መመስረት እንኳን የማይችሉ አይነት ሰዎች እየገቡበት እንደሆነ ነው እንጂ ያየሁት ከዛ ውጭ እኔ ይህን ቁም ነገርም ወስደህ እዛ ላይ እንደዚህ ተከሰሰ የእውነት ነው ወይ ውሸት ነው ወይ ብሎ መናገር ከዚህ ሰዓት ጋር ዝም ብሎ ጨዋታ ነው እሳቸው በሚመሩት ድርጅት ላይ የቀረበው ውንጀላ በተመለከተም ዶክተር ብርሃኑ የሚከተለውን አስተያየት ሰጥተዋል አርበኞች ግንቦት ሰባት በኢትዮጵያ ውስጥ ሰላማዊ ሰዎችን ሊያሸብር አይደለም ነክቶ ማያውቅ चांडव चुगर कभी श्रात घर ना कभी स्रात पिछा घर የሆነ ይሄን ስርዓት ደግሞ መታገል አለበት ብሎ የሚያምነው እዛ ሀገር ታሪክ በሰላማዊ መንገድ ለመታገል ሲሞክሩ የነበሩ ሀይሎችን በሙሉ ከመስመር አስወጥቶ እንደው ለናሙና ብሎ ለዓለም ለዲፕሎማቶች እና ለሚሸነግላቸው ደጋፊዎቹ ብሎ ትቶት የነበረው አንድ ሰው ቢኖር ዶክተር መራራ ነበር። ይኸው እሱንም አስሮ የዘራፊዎች የተራ ወሮበሎች ስርዓት መሆኑን ያስፈገጠበት ጊዜ ነው። ይሄ ስርዓቱ የኔን ስም ተጠቅሞ ዶክተር መራን ለመጉዳት ያሰበበት ክስ ነው የምሉት ደግሞ ሶስተኛ ተከሳሽ የሆኑ የሆኑት አቶ ጀዋር መሐመድ ናቸው። የቀረበባቸውን ክስ አስመልክቶ ሲናገሩም አዎ ስታየው የመጀመሪያዎቹ ሁለት ሶስት ፓራግራፎች ዶክተር መረራ መጀመሪያ የተነተኑት ለእኔም ተመልሰው የተነተኑ ከመሆናቸው የተነሳ የግብር ጣት ስራ በአቃቤ ህግ እንድሰራ ነው የማየው። ምክንያቱም ኮፒ ፔስት ነው አድርገው ያስቀመጡት። በአጠቃላይ ክሱ ስታየው አይደለም በህግ ፊልድ ቀርቦ ሰውን ሊያስቀጣ የሚችል ክስ ሳይሆን ለተረተረት እንኳን የሚገጥም ክስ አልመሰለኝም። የልጆች ጨዋታ ነው የሚመስለው። አቶ ጀዋር በአምስተኛ ደረጃ ላይ ክስ የተመሰረተበት የኦሮሞ ሚዲያ ኔትወርክ ስራ አስኪያጅም ናቸው። የኢትዮጵያ መንግስት በተለያዩ ጊዜያት ሲወነጅሉ ነበር የሚሉት አቶ ጀዋር የሚመሩትን ተቋም በተመለከተ እንዲህ ይላሉ። የዓለም አቀፉ ቴሌኮሚኒኬሽን ኤጀንሲን ተጨምሮ የእኛም ፕሮግራሞች በደንብ አስተርጉሞ ኢቫሉዌት ካደረገ በኋላ ሕዝብን ከሕዝብ የማጋጨት አሸባሪነትን የመደገፍ የሚለው ውንጀላ ተራ እንደሆነ በማወቅ ውድቅ አድርጎ ዛሬም ቢሆን በኢትዮጵያ ፍርድ ቤት የቀረበው ክስ ከዚህ በፊት ከቀረበው ክስ ምንም የሚለይ አይደለም። ዶክተር መረራ እስከ ትላንትና ድረስ ክስ ሳይመሰረትባቸው ለሰማኒያ አምስት ቀናት በእስር እንደቆዩ ጠበቃቸው አቶ ወንድሙ ኢብሳ ገልጸዋል። ትላንትና የዋስትና መብት እንዲጠበቅላቸው ስምንት ሰዓት ላይ ቀጥሮ ነበራቸው ይሁን እንጂ የልደታ ከፍተኛ ፍርድ ቤት ጠዋት ሁለት ሰዓት ላይ ሶስት ዳኞች ባሉበት እሳቸው ብቻ ቀርቦ ክሱ እንዲነበብላቸው ሲጠየቁ ጠበቆቼ ሳይቀርቡ አይቻልም በማለታቸው ለዛሬ ሳምንት ቀጠሮ እንደተሰጣቸው አቶ ወንድሙ አመልክተዋል።